የእርዳታ አቅርቦት የጫኑ 165 ተሽከርካሪዎች ወደ ትግራይ ክልል መድረሳቸውን እና 94 ተሽከርካሪዎች ደግሞ በጉዞ ላይ መሆናቸውን የዓለም የምግብ ፕሮግራም አስታውቋል። የድርጅቱን መረጃ ያረጋገጡት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ፣ ከዚህም ውጪ በአየርና በየርስ የሚደረገው የእርዳታ አቅርቦት መቀጠሉን አብራርተዋል። ይሁን እንጂ ወደ ትግራይ ክልል እየገባ ያለው የእርዳታ አቅርቦት ከሚያስፈልገው አንጻር እጅግ አነስተኛ መሆኑን እና በዚህ ምክንያት ሞትና ረሃብ እየተስፋፋ እንደሚገኝ የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ በቅርቡ ለቪኦኤ ተናግረዋል። ወደ ክልሉ ለሚደረገው የእርዳታ አቅርቦት ማለት የትግራይ ክልል አመራሮችና አንዳንድ የረዳት ድርጅቶች መንግስትን ተጠያቂ ቢያደርጉም መንግስት ግን ውንጀላውን አይቀበልም። ወደ ትግራይ ክልል የገባውንና እየገባ ያለውን የእርዳታ አቅርቦት በተመለከተ ከትግራይ ክልልና የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኃላፊዎች ጋር ተነጋግረናል። ተራ በተራ እናስደምጣችኋለን። በቅድሚያ ወደ ትግራይ ክልል እንወሰዳችሁ እና ሙሉጌታ ጽብሃ ከትግራይ ክልል የግብርና እና ገጠር ልማት ቢሮ ኃላፊ ከዶክተር አትንኩት መዝገቡ ጋር ያደረገውን ቃለ ምልልስ እናሰማችሁ። ዶክተር አትንኩት አሁን ያለውን ሁኔታ ከሚያብራሩበት ይጀምራሉ። በ2021 በፈረንጅ አቆጣጠር ወይም አምና 2013 6.3 ሚሊዮን ተረጂ በትግራይ ክልል ውስጥ አለ ብሎ የፌደራል መንግስት ከለጋሽ ድርጅቶች ጋር አጽድቆታል። እኛ በሌለበት እኛ በረሃ በነበርበት 63 ሚሊዮን ተረጂ አለ ብሎ አጽድቆ በዛ መሰረት እርዳታ ማግኘት አለበት በሚል ሲሰራበት ቆይተዋል ማለት ነው። እንግዲህ ይህንን እውን ሊሆን አልቻለም። እውን ሊሆን አልቻለም ወይ በተግባር ሊመጣ አልቻለም ማለት ምን ያክል ማህበረሰቡ በችግር በረሃብ እየተቸገረ እንዳለ መገመት ይቻላል። ምን ያክል መጣ ከዚህ እንግዲህ ስድስት ዙር ነው ያልኩ በአንድ ዙር ወደ 107 ሺ ሜትሪክቶን ወይ ደግሞ 1 ሚሊዮን 70 ሺ ኩንታል በአንድ ዙር ያስፈልግ ነበር። ስድስት ዙር እርዳታ ሊደርስ ይገባ ነበር። እንግዲህ ባለፉት 9 እና 8 9 ወራት ከሐምሌ ጀምሮ ወደዚህ የመጣው የምግብ አቅርቦት ስናይ በጣም ዝቅተኛ ነው። ከ40 ሺ ሜትሪክቶን ወይ ደግሞ ከ400 ሺ ይዛንበልና ግዴለም በማክሲመም ከፍ አድርገን እንውሰደው አምስት ነው። ስለዚህ ያንድ ወር ወይ ደግሞ ያንድ ጊዜ ግማሽ አልደረሰም ማለት ነው። ስለዚህ ይህንን ባለመድረሱ ህዝቡ ላይ ሞት፣ ምንም የተጠበቀ ነው። መታረዝ፣ መራብ እየተለመደ ነው። አሁን እንዲህ ያክል ሰው ሞተ ለማለትም ያለን ኢንፍራስትራክቸር የስልክም የሌላ ፋሲሊቲ እጥረት ስላለ መናገርም እየከበደን ነው። ኢንፎርሜሽን ማግኘት እየቸገረን ነው። ስለዚህ የትግራይ ህዝብ እንግዲህ በሀብቱ በንብረቱ ወይ ደግሞ በመንግስት መታገብ ሲገባው ከዛም አልፎ መንግስት ነው እንግዲህ ይህን ማቅረብ ሲገባ የነበረው እሱ ማቅረቡ ይተውና ለጋሽ ድርጅቶች ራሱ እናቅርብ ብለው ሀሳብ ሲያቀርቡ፣ ወይ ደግሞ ሀብታቸው ወደዚህ መድበው ሲያሰማሩ ምላሽ እየሰጠ አይደለም። ህዝቡ እየተራበ እየተቸገረ ነው ያለው። በጣም ከፍተኛ ጥላቻም እያሳደረበት ነው። ከዚህም አልፎ የኢትዮጵያ ህዝብ ለምን ዝም አለ የሚልም ቅሬታ አለው። የት አካባቢ ነው ህዝቡ ተርቦ ያለው? የተለየ ቦታ አለ ወይ? ህዝቡ በተለየ ረሃብ ያለበት አካባቢ ሳለ ረሃብ ያለበት ነው ዘሆል ትግራይ ሁሉም አለ ማለት እንችላለን። የባሰበት ቦታ ብለን ነው የምንለየው። የኤርትራ አዋሳኝ ቦታዎች አሁንም ሻቪያ ኃይል ያለበት ወደ ኢሮፓ አካባቢ ወደ እገል አካባቢ ሰው እየተፈናቀለን ያለውና የኢትዮጵያ ህዝብ ማወቅ ያለበት ነገር አለ። እነሱ በጣም ከፍተኛ ችግር አለ። ድርቅ ያጠቃቸዋሉ። አምና ጥሩ ምርት የሌለባቸው ወደ አበርገላ አካባቢ ወደ የጭላ አካባቢ፣ እንደዚያ የከፋ ብለን ማብሳት እንችላለን። ከገጠሩ ማለት ነው። በዋናው በጣም አስከፊ ሁኔታ ያለው ከተማ የከተማ ነዋሪ ነው። የከተማ ነዋሪ እንግዲህ እነዚህ ከዚህ በፊት እርዳታ ሲያደርግ ነበር ራሱ ለእነዚህ ተፈናቃዮች ምግብ እየወሰደ በየቀበሌ ወረፋ በመያዝ ማለት ነው። ይህ ቀበሌ ዛሬ ምሳ ያበላል፣ ያ ቀበሌ ደግሞ ራት፣ ያ ቀበሌ እንትን እየተባለ መቀሌ ራሱ እንደዛ ነበር ሲሰራ የነበረው። የመቀሌ ነዋሪ በዋናነት ያው መንግስት ሰራተኛ በንግዱ የተሰማራ ወይም በግሉ የተሰማራ ግብርና ስራ ወጣ ያለ ነው ኑሮ። ስለዚህ ባንክ ስለሌለ ደሞዝም ስላልተከፈለ መንግስት ሰራተኛው ላለፉት ዘጠኝ እና ስር ወራት ሊሆነው አሁንም በጣም ከፍተኛ ችግር ውስጥ ነው ያለው። በጣም እየተፋው ነው። በጣም እየመረረው ነው። በቅርብ ቀናት በተለይ ስምምነት ተኩስ ለማቆም ግጭቶች ለማቆም ስምምነት ከተካሄደ በኋላ መኪኖች መግባት እንደተጀመሩ እየተነገረ ነው። እና በአሁኑ ጊዜ በቅርብ ቀናት ምግብ እየገባ ነው ወደ ክልሉ የሚያስፈልገው ምግብ አምስት ከመቶም ኧረ አንድ ከመቶም እየመጣ አይደለም። ጥሩ ነገር ተስፋ የሚሰጥ ነገር አለ ለሂማኒቴሪያል አክሰስ ተብሎ ወይ ደግሞ ለእራሳ ሰጪ ድርጅቶች በትክክል እራሳቸው እንዲያሳልፉ ተብሎ የተደረገ ስምምነት የተኩስ አቁም ስምምነት መኪናች በማለታቸው ትልቅ ዜና ነው። ለምን እንግዲህ መኪኖች መምጣት ይችላሉ የሚል ተስፋ ስለሚያስይዝ ስለሚያስጠነቅ ማለት ነው። በዛ መልኩ ስታየው ጥሩ ጅማሮ ነው ብለህ ታደንቃለህ። በይዞታው የመጣው ግን በጣም አስደንጋጭ ነው። ኢቭን አሁን የመጣው ምግብ ትንንሾቹ ማለት ነው። በቃ የፈለገ አንድ መኪናም ትሁን ምናምን ትሁን፣ ወደ ህብረተሰቡ መድረስ አለበት ብለን ለማሰራጨት እየሞከረ ነው። ትልቅ ቅሬታ እየፈጠረ ነው ማለት ማን ከማን ጋር ትለያለህ? የባሰው ብለህ ስታስቀምጥ መፍረድ በጣም ያስጨንቃል። ታች እህል ለማሰራጨት የተሰማራው ሰውን በጣም ነው የሚቸገረው። እንግዲህ የባሰው ነው የምትለው ተባሰው በጣም የባሰው ትላለህ። ግን ሰው እንደዚያ አድርጎ መለየት በጣም አስቸጋሪ ነው ያለውና እየመጣ ያለው ይመጣ ይሆናል እንጂ መኪኖቹ እውነት ለመናገር አልመጡም። አልልህም፣ አይደለም እስካሁን ከመቶ ምናምን አካባቢ የመጡ መኪኖች አሉ። እነዚህ የሚይዙት ሁሉም ምግብ ቢሆን እራሱ አንድ ነገር ነው። የነዚህ አስር እጥፍ ቢመጣ ኖሮም ምንም፣ አስር እጥፍ አይደለም ምንም። አሁን የሚሸፍነው ነገር የለም። ቀን በጣም እየተባሰ ነው ስለዚህ ተስፋ ሰጪ ነው በሚል ነገር ካልወሰነ አሁን እኮ ሰው ከፈለገ የኔ መረጃ አይደለም የፌዴራል መንግስት መረጃ 6.3 ሚሊዮን በየወሩ ወይ ደግሞ በየዙሩ 107.000 ሜትሪክ ቶን ወይ ደግሞ 1 ሚሊዮን 70.000 ያስፈልጋል ብሎ ፌዴራል መንግስት ያጸደቀው ነው ሪፖርቱ። ይሄኛው እንግዲህ ይሄኛው ራሱ እያንዳንዱ ሰው መገመት ይችላል። ከሐምሌ እስካሁን የዚህ ግማሽ ያንዷ ያንዷ ወር ግማሽ አልመጣም። መምጣት የነበረበት ባለፈው አመት እስከ ጥር ድረስ መምጣት የነበረበት 411333 ሜትሪክ ቶን መምጣት ነበረበት። ይህ መጥቶ ገብቶ ተበልቶ ማለት ነበረበት። አራት ነጥብ አንድ ሚሊዮን ማለት ነው ኩንታል መምጣት ነበረበት። አሁን ሌላ ዙር ነበር የሚጀምረው። ይህኛው ለ ኖርማል ስረጂው ነው ለአይዲፒ ወይ ለተፈናቃይ በየወሩ ነው የሚያስፈልገው። ይህኛው ቤት ስላለው ቆጥቦ ሌላ ነገር ይሰራል ተብሎ ሳቪስ ስለሚሰራለት ነው። ስድስት ዞር የተባለ ማለት ነው። ይህኛው መረጃ አምና መንግስት ያጸደቀው ነው ወይ ደግሞ የፌደራል መንግስት ያጸደቀው ነው። እኛ ያጸደቅ ነው አይደለም ብለን እኛ የሆነ ቁጥር አምጠን አይደለም እየተናገረ ያለው። ይህኛው የፌደራል ተቋማት ላይ የለጋሽ ድርጅቶች ተቋማት ላይ ሪፖርት ያለ ነው እየነገርኩ ያለሁት። ከሐምሌ ወዲህ ግን እንግዲህ እኔ እንዳለኝ ኢንፎርሜሽን እነዚህን ሳይጨምር እነዚህን ጨምሮ ወደ 45ሺ ወደ ምናም ሊጠጋ ይችላል። እነዚህን ጨምሮ ማለት ነው። እነዚህን ሳይጨምር አሁን የመጡት ማለት ነው። 39.6ሺ ሜትሪክ ቶን የመጣው የዚህኛው በጣም በቃ ምን ምን ምን ልበለ መምጣት የነበረበት 411ሺ ወይ ደግሞ 41 ሚሊዮን ኩንታል ነው። ይህንን ሳይመጣ ቀርቶ እንግዲህ በታሕሳስ ማለቅ የነበረበት አሁን ሚያዝያ መጨረሻ ላይ ሆነን እነዚህ ሜትሪክ ሲምጡ አይምጡ ይያል እስቲ በቀን ጨርስ ሶስተኛ ዙርን ጨርስ ብለው ራሱ እንግዲህ ወደ ኋላ ይሄድ ቅራስ አሰጥ የትናንትና መሳህናት በላም ይሉታል ስለዚህ ያለፈ አልፏል ግን እንደ ሀብት አሁንም እዙ ችግር ላይ ስላለ አለ ሶስተኛ ዙር እና ጠናቅቅ ብለው እስከ በፈረንጅ አስቀምጠው ነበር በዚያ መረጃ መሰረት በየቀኑ ኤፕሪል 1 እስከ 25 ባለው በየቀኑ 4675 ሜትሪክ ቶን መምጣት አለበት ብሎ ነው ያስቀመጡት። ይሄኛው እንግዲህ እዚህ የሚ ፉል ክላስተር የሚባለው ማለት ነው። 115 ትራክ መምጣት አለበት ብለው ነው የሚያስቡት። እንግዲህ ለሁሉም አይደለም ያልኩህ ለአንድ ለሶስተኛው ዙር ለመጨረስ ማለት ነው። አሁን እየመጣ ያለው 3410 ሜትሪክ ቶን ነው የሚመጣው። በቃ ይኸኛው ደግሞ ምንም ማለት አይደለም። ስለዚህ እየመጣ ያለው የሚለው ይመጣ ይሆናል ወይ ከሆነ ጥሩ ነው፣ ግን የፌደራሉ መንግስት በቅርቡ ለሚዲያችንም እንደገለጹት ከ45000 ሜትሪክ ቶን በላይ እህል ለ5 ነጥብ ሁለት ሚሊዮን ተረጂ ያለ በትግራይ ክልል ገቢ ተደርጓል። ይህንን ደግሞ በቂ ነው ለህዝቡ ለተረጂው ካልደረሰ ተጠያቂው ርሃብ ከተፈጠረ ደግሞ ተጠያቂው ህወሓት ነው የሚል ሲያነሱ ሰምተናልና የእርስዎ ምላሽ እዚህ ላይ ምንድን ነው? እኔ በጣም ይገርመኛል ወይም ቁጥር አለማወቅ ነው የሚሆነው ቤቱ አንድ ኩንታል አቁሞ ወር ስለሚያስቆየው አርባ አምስት ሺህ ሜትሪክ ቶን ለአምስት ነጥብ ሁለት ሚሊዮን ምን ያግዘዋል የሚለው ነገር ሪፖርቱ ቢያይ ለመናገር አሁን እኮ እየተናገርኩ ያለሁት ሪፖርት በኔ ሳይድ ብናገር 6.5 ሚሊዮን እገዛ ያስፈልገዋል ነው የምለው። ግን የፌዴራል መንግስት ሪፖርት ነው እየነገርኩ ያለሁ 6.3 ሚሊዮን ታጋዣለ። በየወሩ 107,000 ሜትሪክ ቶን ይላካል የሚል ሪፖርት አለ። እንግዲህ የዚህ ግማሽ 45,000 ማለት የዚህ ያንድ ወር ግማሹ ነው። ከሀምሌ ጀምሮ መጣ ካለ ጥሩ ይሁን እዛ አካባቢ መጥቷል። ይኸኛው ግን ያንድ ወር የተባለው የግማሹ እንኳን አያክልም፣ በአሰራር ደረጃ ማለት ነው። እያንዳንዱ ታጋዥ በየወሩ አንድ ሰው አስራ ሦስት ኪሎ ግራም ነው የሚያስፈልገው። ስለዚህ ይህን ያክል እሺ፣ ምን ምን ያክል ይደርሰዋል የሚለው እያንዳንዱ ሰው ቢያሰላው እና ትንሽ ያሳዝናልም ያሳፍራልም። ከዚህ ጋር ተያይዞ የሚገባው እርዳታም ደግሞ ህወሓት ለታጣቂዎቹ እያደረሰው ነው የሚል ተስም ይነሳል። የገቡ መኪኖችም ከገቡ ከአንድ ሺህ አራት መቶ በላይ መኪኖቹ 300 አካባቢ ናቸው የተመለሱት የሚል ይነሳልና ለምንድነው ደግሞ መኪኖች እንዲመለሱ ማይደረገው? እህል መቶ ሰው በልቶ እንደገና ወደ ህወሓት ሰራዊት ቁጥሩ ስንት ነው? ይህኛው እርዳታ የመጣ ማን ነው የሚሰጠው? ወደ እኛ እኮ አይደለም የምን ቀበረው ሰው ማወቅ ያለበት ይህ እርዳታ መጥቶ እጃችን ውስጥ የሚገባ እንዳይመስለው። ሰው ማወቅ ያለበት እኛ ተረጂዎቹ ሌሎች እንቅፋት እንዳይገጥማቸው የፀጥታው የምናምኑ ሁኔታ አረንጅ እናደርግላቸዋለን። እርዳታ የሚሰጡ እራሳቸው ናቸው። እኛ ጋርም ይደርስ አይደለም። ስለዚህ ይህኛው የማይሆን ሰበብ ነው። አጋጣሚ ዛሬ የኢሲሲ እርዳታ ሰጪ ድርጅቶቹ አብረን አርባ እንገመግማለን። እንዴት መሆን አለበት? የተነሳ የመኪናዎቹ መመለስ ነው። እዚህ መጥቶ የቀረ አንድ መኪና የለም። ከዛ ሲበዛባቸው ዛሬ ሲናገሩ ፈረንጆቹ ማለት ያረሰ ከመሃል አገር ይህ ስሌዳ ቁጥር የሚባል መኪና እንዲህ እንዲህ እንዲህ አንስ ሌዳ ባለ ንብረቱ እንዲህ እንዲህ የሆነ አለ የሚል ልስጥ ይምጣልንና ከዛ በኋላ አይመለስም ከተባለ አጀንዳ እናደርጓለን። አይመለስም የተባለ አንድ መኪና የለን። ከዚህ ግለሰብ ነው ከሆነ የማን መኪና ነው? የማይመለሱ የመጨረሻ ኮንቬዮቹ ላስ በጣም ብዙ የተባሉት ሰባ አራቱ አንዱ አሰብላሽ ሰባ ሶስቱ ነው የደረሱት። እንግዲህ እዚህ አራግፈው ሁሉም ነገር በፍጥነት እንዲመለሱ ሬዲ ያደረግ ናቸው። ከሮብ ጀምሮ ሐሙስ ይነሳሉ ሲባል ነዳጅ ሞልተው ማለት ነው። አይ ከዛ ፈቃድ ከመቀሌ ለሚነሳው ኮንቬይ ፈቃድ ከፌዴራል ነው የጠየቁት። እሺ ቆዩ ተባሉ። እንግዲህ ተጨማሪ ሀያ እዚህ የነበሩ መጥለይ የነበሩት መኪኖች ፈቃደኛ ሆነው ከነዚህ ጋር እንዲመለሱና 93 እንዲመለሱ ነበር የታሰቡ። መጨረሻ ላይ ትናንትና ማታ እንግዲህ 12 ሰዓት ከደረሰ በኋላ ዝም ብለው ቆዩ ብለው እነዚህ ሀያዎች አይመጡም። እንግዲህ እየነገርኩ ያሉት ከትግራይ ወደ መሃል አገር ደፍረው እንመልሳለን ያሉት መኪኖች ሀያ መኪና እንዳይመጡ ብሎ መልሷቸዋል። ለምን ፈቃድ አላገኙም። ይኸኛው ሪሰንት ነገር ያለው የማን ነው? ከመስራት የግለሰቦች የግለሰቦች ግለሰቦች ትራንስፖርት እንቅስቃሴ ይፈቀዳል እንዴ? ከዚህ ከዚህ መኪና የሚያመላልሱ ማለት ነው። እንግዲህ እዚህ ጠየቁ። ፈቃደኛ የሆናችሁ ወደ መሀል አገር ሄዳችሁ እህል የምታመላልሱ ላክ ብለው ጥሩ ብለው ነዳጅ አዘጋጅተው እንግዲህ ምንም አይገጥመንም በሚል ነው ከፌዴራል ሬዲ ሲያደርጉ 93 አድርገው ማለት ነው። አልተፈቀደልንም ተባለ። አሁን ዛሬ ጠዋት 73 ነዳጅ ሞልተው እራሱ የዩኤን ነዳጅ ሞልተው ቀርተዋል እዚህ ዛሬ ማለት ነው። በማን ሁሉም እራሱ መነሳት የነበረባቸው እኛም ሰኞ የመጣ ማክሰኞ አራግፎ ጨርሶ ሮብ ጠዋት መውጣት አለበት የሚል እዚህ እንቅፋት የሚሆናችሁ ካለ የሰው ጉልበት የሚያንሳችሁ ከሆነ እናግዛችሁ ብለን እየሰራን ያለ ነው። በዚህ በስነ ስርዓት ጨርሰናል። እንግዲህ ምን እየተባለ እንዳለ የኢትዮጵያ ሕዝብ እኔ በጽሞና ቢያዳምጥ ራሱ ሰውም ቢያስብ እውነት ወደዚህ የሚመጣ እውነት ሕዝባችን እንዲራብ እንፈልጋለን ወይ የሚለው ነገር በደንብ ቢያጤን በጣም ይመስለኛል። ከዚህ ጋር ተያይዞ ህዝቡ ችግር ላይ እንዳለ እየነገሩ ነው ያሉ ችግሮቹም ከፍተኛ እንደሆነ፣ መፍትሄው ምን ይሁን? ከናንተስ ምን ይጠበቃል? ከአለም አቀፍ ማህበረሰቡ እንዲሁም ከኢትዮጵያ መንግስት ከኢትዮጵያ መንግስት አንታደል ቀርሰን ነው እንጂ የገነባ ነው የአደጋ ዝግጅነት አመራር ኮሚሽኑ ራሱ ንብረት አስተላልጎ ስንዴ ሁሉም ነገር ማድረግ የነበረበት ነው። የኢትዮጵያ ህዝብ ማወቅና መረዳት ያለበት ይሄ ነው። ባለፉት ሰባት ሰላሳ ዓመት በጣም ሮበስት የሆነ ድርጅት ወይ ደግሞ ተቋም የተፈጠረው ነው። ዲ አር ኤም ሲ የሚለው ማለት ለጋጆች ሲኖርም የለጋሾችን ሀብት ይዞ የሚሰራ ባይኖርም ግን የኢትዮጵያ መንግስት እንደ መንግስት ፕሮጀክቶቹም አጥፎ ቢሆን ህዝቡ በረሃብ እንዳይሞት የሚያደርግ ነው። ሁለት ሺህ ሰባት ሁለት ሺህ ስምንት በኛ አቆጣጠር ምናቋ ከፍተኛ ረሃብ በነበረበት መንግስት እንደዛ ነው ያደረገው። ከዚህ አለፍ ብሎ ግን አሁን ለጋሽ ድርጅቶች ናግዝ ምግብ እናቀርብ ብለው ባሰቡበት ሰዓት ማይሆን ስራ እየተሰራ ነው ያለው። የትግራይ ህዝብ እየተቸገረ ነው ራሱ ያመነበት ስድስት ነጥብ ሶስት ሚሊዮን ገዛ ያስፈልገዋል ብሎ ስድስት ነጥብ ሶስት ሚሊዮን ያጸደቀው የፌዴራል መንግስት ነው። አምና የተጀመረው አቁም አሁን እገባለሁ ብሎ ማስፈቅዶ ፈቃደኛ እንደሆነ ዜናም ተሰርቶበት፣ 20 መኪና፣ 30 መኪና፣ 50 መኪና በየሳምንቱ ምናምን ሲል ነበር። ይሄኛው ዘለቄታዊ መፍትሄ አይሆንም። ቁጥሩ ችግረኛው እንዳስፈለገ ቁጥር ወይ ደግሞ ለጋሽ ድርጅት ባቀረቡት ቁጥር ከኮንቬይ ነፃ በሆነ መልኩ ቢሰራ ህዝቡ ተደራሽ ይሆናል የሚል እንትን አለ። ከኛ ሳይድ ጠየቁን፣ ኮንቬይ ያስፈልጋል ወይ እንደዚያ ብለን ጠየቁን። ምንም አያስፈልግም፣ ቀንና ሌሊት ኦፕሬት ማድረግ ትችላላችሁ ደህንነቱን ትግራይ ውስጥ እኛ ራሳችን ኃላፊነት እንወስዳለን። እንግዲህ እንደ ሰበብ አሳብ ሲቀርብ የነበረው አፋር አብዓላና ሬፍታ አካባቢ አላት እና ትንሽ ዲስኮምፎርት አለ መኪኖች በሰነ ሊያልፉ አይችሉም ሲባል የነበረው ይህንን ሙልጭ አድርገን ምክንያት እንዲያጣ ነው ያደረግነው። ከእንግዲህ በኋላ በእኛ ሳይድ የሚጠበቅ ነ ኮንቬዮቹ በሙሉ በፌዴራል መንግስት ነው የሚጠበቀው፣ ማለት ነው። ከኛ ሳይድ ምንም ነገር የቀረ ነገር የለም። ምንም ምክንያት ነገር የለም። ከዚህ የሚመለሱ መለት እንችላለን። ፈቃድ ተሰጣቸው፣ ባለ ሀብቶቹም ፈቃደኛ ናቸው። በእኛ ሳይድ ምንም የቀረው ነገር የለም። አፋርም ውስጥ የለም፣ ሬት የለም፣ አብዓላ የለንም። ስለዚህ ማለ ማለት ይችላሉ። ኳሱ ያለው በፌዴራል መንግስት ነው። ለጋሽ ድርጅቶቹ ማክሲመም የሚችሉት ነገር ለማድረግ ቁርጠኛ እንደሆኑ ነግረውናል። እየሰሩም እንዳሉ ነግረውናል። ከዚሁ ጉዳይ ሳንወጣ የእርዳታ ድርጅቶች ያልተገደበ ተደራሽነት እንደተፈቀደላቸው የሚገልጸው የኢትዮጵያ መንግስት ለእርዳታው አቅርቦት ማነስ በአንድ በኩል የእርዳታ አቅራቢ ድርጅቶችን የአቅርቦት ውስንነት፣ በሌላ በኩል ደግሞ ህወሀትን ተጠያቂ ያደርጋል። በሌላ በኩል ለእርዳታ የተዘጋጀ በቂ የምግብ ክምችት እንዳላቸው የሚገልጹት እንደ ዩኤስኤአይዲ ያሉ የተራድኦ ድርጅቶች አሁንም ድረስ ለአቅርቦቱ ማነስ መንግስትን ተጠያቂ ያደርጋሉ። በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ግን ውንጀላውን አይቀበሉም። እሳቸውን ያነጋገራቸው ደግሞ አዲስ ቸኮል ነው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ከሐምሌ 2013 ጀምሮ እስከ ግንቦት አንድ ድረስ ልዩ ልዩ ድጋፎች ለትግራይ ክልል እንዲደርሱ እያደረገ መሆኑን የኮሚሽኑ ዝግኝት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምጽ አስታውቀዋል። እንዲደርሱ የተደረጉ ድጋፎችን በተመለከተ አቶ ደበበ ሲያስረዱም። እሺ እንደሚታወቀው በሰሜኑ ሀገራችን ክፍል በተፈጠረው ጦርነት በርካታ ወገኖቻችን በአማራም በአፋርም ድጋፍ እየተደረገላቸው እንዲሁም የትግራይ ራሱ አንድ ተጎጂ ሆኖ በዚህ ጦርነት ድጋፉ በተለያየ መልኩ ማለት ከሌሎች አጋር አካላት ጋር ወይም ከዓለም አቀፉ የሰብአዊ ድጋፍ አቅርቦት ጋር የኢትዮጵያ መንግሥት በመተባበር ይሄው በዛ በኩል ያለ ወገናችን እንዲደገፉ ማድረግ በኩል የተጠናከረ ስራ እየተሰራ ነው። በየብስ በአፋር በአበአላ ኮሪደር፣ በአየር ደግሞ የተለያየ ካርጎ የሰውም ሆነ የጭነት በመጠቀም ድጋፉ እስከ ግንቦት አንድ እንግዲህ ደግሞ የሚቀጥለው ሳምንት ተጠናከረው መግለጽ ይቻላል። እስከ ግንቦት አንድ ድረስ ያሉትን መረጃዎች ሙሉ ለመስጠት እሞክራለሁ። እንግዲህ ከምን ይጀምራል? ዘጠና ሁለት አጋር አካላት ነው እዛ አካባቢ ያሉትና እነዚህ ለአስተዳደራዊና እዛው ለፕሮግራም ማስፈጸማ ማስተጠማን ቢሆን የገንዘብ ዝውውሩ ሁሉ ከዚህ ነው የሚፈቀድላቸው። ይህን በሚመለከት አንድ መቶ ሰባ ስድስት ቢሊዮን ብር ለሰብአዊ ድጋፍ አቅርቦት በአየር ትራንስፖርት ነው። ዘጠና ሁለት አጋር ድርጅቶች ወደዚያው እንዲወስድ የተደረገው መድኃኒት እራሱ በኪሎግራም 202,079 ነው። ሰብአዊ ድጋፍ አቅርቦት በአየር ትራንስፖርት ፍጥነቱንም በዚያው ነው። ምንም መስተጓጎል የሌለበት ነው የተመጣጠነ ምግብ ነው የተመጣጠነ ምግብ ማለት እንግዲህ በተለያየ መልኩ ሊጎዱ ይችላሉ ተብሎ የሚታሰብ ህብረተሰብ ክፍል ሲሆኑ አሉ። ህፃናት አሉ፣ አቅመ ደካሞች አሉ፣ እናቶች አሉ፣ ነፍሰ ጡሮች አሉ፣ አካል ጉዳተኞች አሉ። እነዚህ እነዚህ ቶሎ ማዳን በሚችል መልኩ በትራንስፖርት በአየር ትራንስፖርት ነው ውሃ ንጽህና መጠበቂያ መጠለያ ቁሳቁስ በእርሻ ግብአት የሚሆኑ ዘጠና አንድ ሺህ አምስት መቶ ሀምሳ ስምንት ነው በአየር ትራንስፖርት ይህም ያህሉ እንግዲህ በአየር ትራንስፖርት እየሄደ ነው። እንዲሁም በየእርሱ ደግሞ ትራንስፖርት ቅድም ባልኩ ከሐምሌ ጀምሮ እስከ ግንቦት አንድ ድረስ የተመጣጠነ ምግብ ሀምሳ ሺህ ዘጠኝ መቶ ሀያ አንድ ነው ነው ምግብ وها مثلاً كثافات للحصيلة أميرات. هن بس الخنيشي أم أم مش شو النا؟ نلاقي من النصلي نلاقي مثلاً مثلاً راسه بليش ما عن حازتين في ከዚህ ባሻገር መደበኛ የእርዳታ ህሉን በሚመለከት ወደ ትግራይ ክልል የገባው የህል መጠንም ከአምሳ ሺህ ሜትሪክ ቶን በላይ እንደሚሆን ነው አቶ ደበበ የሚናገሩት። ይህ አስቀድሞ በእርዳታ እንደቀረበ ከተገለጸው ከአምሳ ሺህ በላይ ሜትሪክ ቶን የተመጣጠነ ምግብ ውጭ ያለ እንደሆነ የህዝብ ግንኙነት ዳይሬክተሩ አቶ ደበበ ገልጸዋል። አቶ ደበበ ከዚህ ባሻገር አስቀድሞ ሰኔ ላይ የፌዴራል መንግስቱ መቀሌ ለቆ ሲወጣ ትቶ ከሄደው ህል እንዳለና ከደሴ መጋዘንም የተወሰደ ተጨማሪ እርዳታ አልነበር ብለዋል። ኢትዮጵያ ስምንት ማዕከላዊ መጋዘኖች አሉ ከስምንቱ ማዕከላዊ መጋዘኖች አንዱ ትግራይ ያለ መጋዘን ብዙ ነው። ከአዳማ ቀጥሎ ያለው ሰፊ ቁጥር የሚይዝ ማዕከላዊ መጋዘን ትግራይ ነው ያለው ከትግራይ የኢትዮጵያ መንግስት በወጣበት ጊዜ ሁሉ እዚያ ውስጥ እዚያ ውስጥ ወገኖች የሚረዱበት የእህል ክምችት እንዳለ እናውቃለን። ቢያንስ ከሦስት መቶ ሺህ በላይ የሆነ እንደሆነ አውቃለህ የኮምቦልሻ እና የደሴ ለደሴ ዙሪያ ወረራ በተፈጸመ ጊዜ መቶ አስር ሺህ ኩንታል ነው ከኮምቦልሻ መጋዘን የተወሰዱት። በወቅቱ የሰላም ሚኒስትር የነበሩት ሙፈሪያት ካሚል የፌዴራል መንግስቱ መቀሌ ስጦት ስለወጣው ሁሉ ለአሜሪካ ደም ይሄን ብለው ነበር። ነው ስንወጣ ብዙ ወደ ሶስት መቶ ሰማንያ አራት ሺህ በላይ ኩንታል እህል የወጣ ነው ማለት ነው። አቶ ደበበ እስካሁን እርዳታን ለማድረስ ወደ ትግራይ ከሄዱ ተሽከርካሪዎች አብዛኞቹ እንዳልተመለሱ ይናገራሉ። እነዚህ ለማድረግ በየርስ በኩል በለጋ ሽ አካላት አማካኝ የተሰማሩና ይሄ ሁለት መቶ ሰማንያ አምስት ተሽከርካሪዎች ከሚያዚያ ወረ- ጀምሮ ወደ መቀሌ የተላኩ አሉ። ከዚያ አንድ ሺህ ስድስት መቶ ሃያ ስድስት የተለያዩ አጋር አካላት በኤር ትራንስፖርት ሄደዋል። የተመለሱ አንድ መቶ ዘጠና ስድስት ብቻ ነው። አንድ ሺህ ሰላሳ አንድ መቶ በሰብአዊ አገልግሎት ደግሞ ቅድም ባየር ትራንስፖርት እየተከናወነ ነው አልኩ። ልብ በል እንግዲህ፣ በሌሎች የኢትዮጵያ አካባቢዎች ይህን አደረ እንኳን የተከናወነ አይመስለኝም። ሁለት መቶ ሀያ አንድ በዚህም ደብሊውሲ አሲያሲ ኢዩን ኢዩ ሀብ የሚሉት ለሰውና ለሀርጎ ሁለት መቶ ሀያ አንድ በረራዎች ተከናውነዋል። በክልሉ ሰዎች በራብ እስከ መሞት እየደረሱ ነው የሚል ቅሬታ በአንዳንድ ወገኖች ይቀርባል። እና እስካሁን ድረስ የቀረበው ድጋፍ በክልሉ ካለው ችግር አንጻር በቂ ነው ብለው ያምናሉ? እኔ ያው አምስት ነጥብ ሁለት ሚሊዮን ሕዝብ አለ። አምስት ነጥብ ሁለት ሚሊዮን ሕዝብ እንዲደገፍ ከአጋር አካሎች አካላት ጋር በተደረገ ስምምነት ከጥሬ ገንዘብ ጀምሮ መድኃኒትን ጨምሮ ምግብ፣ የተመጣጠነ ምግብ፣ ምግብ ነክ ያልሆነ ድጋፍን በተመለከተ ይህ እየተላከ ነው። ይሄ እኮ አሁን እየተሳተፉ ያሉት እነማን ናቸው? ዓለም አቀፍ ድርጅቶች ናቸው። ዓለም አቀፍ ድርጅቶች ደግሞ ሲሳተፉ ዓለም አቀፍ እስታንዳርዱን የጠበቀ ነገር ያደርጋሉ ብለህ ነው የምታጥበው። ሌላ ትንኮሳና የሀገርን ገጽታ ለማበላሸት ካልሆነ በስተቀር እነዚሁ አጋር አካላት የሚረዱት የተወሰኑት ኢትዮጵያ ውስጥም የሚያደርጉትን ነገር ነው። አስራ አምስት ኪሎ ለአንድ ሰው ምግብ መስጠት አለበት ዜሮ ነጥብ አራት አምስት ሊትር ዘይት መስጠት አለበት። አንድ ነጥብ 5 ኪሎግራም ግራም ጥራጥሬ፣ እንዲሁም ከተረጂዎች 35% ህፃናት፣ አጥቢ እናቶች፣ ነፍሰጡሮች፣ አቅመ ደካሞች፣ አካል ጉዳተኞች ሊኖሩ ይችላሉ ተብሎ በማሰብ አልሚ ምግብም አብሮ ይላካል። ይሄን በማድረግ በኩል የሚሳተፉት እነሱ ስለሆኑ ተባባሪ የሆኑት እነሱ ስለሆኑ ስለሆነ ይሄን ያደርጋሉ ብለን ነው የምናስበው ኦኬ፣ የሚታሰበውም እንደዛ ነው፣ ይደረጋል። የኢትዮጵያ መንግስት እና ህወሀት የእርዳታ ማስተላለፊያ ኮሪዶሮችን ኮሪደሮችን ያለ አግባብ በመዝጋት እርስ በርሳቸው ሲካሰሱ የቆዩ ሲሆን የዛሬ ሁለት ሳምንት ከደማ ህወሀት ካፋር ክልል ሙሉ በሙሉ መውጣቱን አስታውቆ ነበር የኢትዮጵያ መንግስት በከፊል እንጂ ሙሉ በሙሉ መልከካቸውን ባይቀበልም የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲም በሳምንታዊ መግለጫቸው የኢትዮጵያ መንግስት የፍተሻ ኬላዎችን በመቀነስ እና መሰል ትብብሮችን በማድረግ ወደ ትግራይ የሚደረገው እርዳታ በተሻለ መጠን እንዲገባ ጥረት እየተደረገ መሆኑን ተናግረው ነበር። ይህንን ግን የአሜሪካ ፈራዶ ድርጅት ወይም የዩስኤ ዳይሬክተሯ ሳማንታ ፓወር አይቀበሉትም። እሳቸው የሚመሩ ድርጅት በቂ እርዳታ እህል እንዳለውና የኢትዮጵያ መንግስት ግን በሚፈለገው መጠን የእርዳታ እህል ወደ ትግራይ እንዳይገባ ማነቆ ሆኗል ሲሉ ክስ ያቀርባሉ። ይህን ክስ ግን አቶ ደበበ አይቀበሉትም። በመንግስት በኩል ምቹ ሁኔታዎች ባለበት ሁኔታ የተራድኦ ድርጅቶቹ በቂ ድጋፍ እያቀረቡ ካልሆነ ችግሮቹ አቅራቢ ይሆናል የሚሉት አቶ ደበበ። በየብስና በአየር ትራንስፖርት የሚደረገው ድጋፍ ውጪ በሌላ በምን እንደሚደረግ አላውቅም። ምናልባት በቂ ድጋፍ አላደረጉም ካሉ የእነሱ አቅርቦት ማነስ ካልሆነ በስተቀራ የኢትዮጵያ መንግስት የትም ቦታ ከልክሎ የሚያውቅ አይመስለኝም። እንግዲህ በቀን በቀን እየደረሰን ያለ መረጃ አሁን በገለጽኩል መልኩ ነው። እስከ ግንቦት ወር ድረስ ይሄ ተላከ ከተባለ እዛ ባለ ሕዝብ ስታሰላው እየተደረገ ነው እየተሰጠ ነው። ትግራይ ብቻ አይደለም፣ ክልል ኦሮሚያም አለ ብያለ ደቡብ ብሔር ብሔረሰቦች እና ሕዝቦች ክልልም አለ፣ በሶማሌ ክልልም አለ፣ ሌሎች ክልሎችም አሉ እኮ በንጽጽር ስንመለከተው እንኳን የድጋፍ ሁኔታው ርብርብ እየተደረገ ያለው በነሱ በኩል እዚሁ ክልል ላይ ነው። ይሄ ክልል ላይ ደግሞ እነሱ አምጥተው ከኢትዮጵያ መንግስት ጋር ተስማምተው እያደረጉ ያሉትን ነገር አይ እየተደረገ አይደለም ካሉ ራሳቸውን እየተቃወሙ እንዳሉ ነው የምረዳው እኔ በእኔ በኩል በቂ ድጋፍ አላደረግንም ካሉ ራሳቸውን መክሰስ እና መውቀስ ወይም ደግሞ በምንፈልገው ልክ ወደ ትግራይ ማስገባት አልቻለም። አይመስለኝም። በትግራይ ያሉ ተረጆችን ቁጥር በተመለከተም ልዩ ልዩ አሃዞች ቢኖሩም የኢትዮጵያ መንግስት ከተባባሪ አካላት ጋር በመሆን የለየው የተረጂ ቁጥር ግን አምስት ነጥብ ሁለት ሚሊዮን እንደሆነ ነው አቶ ደበበ የሚናገሩት። በትግራይ በኩል አምስት ነጥብ ሁለት ሚሊዮን ህዝብ ነው ድጋፍ የሚፈልገው ተጠቃሚ። ማለት እንግዲህ በተለያየ መልኩ በዜናም የምንሰማው አለ ከዛኛው በኩል የሚገለጽ ወራስ ግን አሁን የሚታወቀው ድጋፍ ፈላጊ አምስት ነጥብ ሁለት ሚሊዮን። በድርቅና በሌሎችም ችግሮች ተፈናቅለው እርዳታ የሚፈልጉ በሚሊዮን የሚቆጠሩ ዜጎች በሌሎችም ክልሎች አሉ የሚሉት አቶ ደበበ ወገናችን ነው የሚሉት የትግራይ ህዝብ እንደ ሌላው ኢትዮጵያዊ የሚያስፈልገው ድጋፍ እንዲያገኝ ጥረት ማድረጋቸው እንደሚቀጥሉ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።